of America <laughs> yeah, yeah, America, Dim's Radio Tabano. <music> ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን የአርብ መስከረም 16 2007 ዓ ም መሰናዶዎቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጂት ታይና ሄኖክ ሰማጊዜር ነን። በዛሬ ሁለት የመስቀል ዋዜማ የከተራ በዓል እየተከበረ ነው። በዓሉን ለምታከብሩ አድማጮቻችን ደመራ ደመራ። ቆንጂት አስተካክላለች፣ ይቅርታ ጠይቃለውኝ። እንኳን አደረሳችሁ የመስቀል በዓልን ማለት የደመራውን በዓል አከባበር ከአዲስ አበባ እና ከዚህ ከዋሽንግተን ዲሲ የተጠናቀሩ ዘገባዎች ይዘንላችኋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ በመካሄድ ላይ ነው። ዝርዝር ዘገባውን ከስፍራው አድርሶናል ዘጋቢያችን ሰለሞን አባተ እናቀርባለን። በባህር ዳር እየተደራደሩ የሚገኙት የደቡብ ሱዳን ወገኖች የሽግግር መንግስት መዋቅርና የስልጣን ክፍፍል ላይ ንግግር ጀምረዋል። በሁለተኛው አጋማሽ ደግሞ ልዩ ዘገባ ይዘናል። እንዲሁም አፍሪካ በጋዜጦች ተሰናድተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። የዩናይትድ ስቴትስ ተዋጊ ጀቶች ከለሰው የሚበሩት ድሮኖችና ሌሎችም አውሮፕላኖች ዛሬ አርብም ሶሪያና ኢራቅ ውስጥ ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ኢላማዎች ደብድበዋል። የዩናይትድ ስቴትስ የማዕከላዊ እዝ በሰጠው መግለጫ በሶሪያዋ ዴር ኤል ዙር ክፍለ ሀገር አቅራቢያ የተካሄደው የአየር ጥቃት የእስልምና መንግስት ቡድንን አራት ታንኮች አውድሟል። አንድ ሌላ ታንክ ደግሞ ጉዳት አድርሶበታል፣ ሲሉ ተናግረዋል። የሶሪያን ጦርነት የሚከታተል አንድ ድርጅት ዛሬ አርብ ባወጣው መግለጫ ሌሊቱን ዴር ዙር ላይ የተካሄደው ጥቃት ኢላማ የነዳጅ ጣቢያዎቹ እንደነበሩ ገልጧል። የእስልምና መንግስት ማዕከላዊ እዝም መመታቱን የሶሪያ ሁኔታ ተከታታዩ ቡድን አስረድቷል። ሰሜን ሶሪያ ውስጥ በማህበራዊ መገናኛ ላይ የወጣ አንድ ቪዲዮ የኩርድ ተዋጊዎች የእስልምና መንግስት ቡድንን ሁለቱ ወገኖች በውጊያ ተጣምደው በቆዩባት ኮባኒ የምትባል ከተማ አጠገብ ሲያጠቁ ያሳያል። የዩናይትድ ስቴትስ የዜና አውታር ሲኤንኤን በበኩሉ የእስልምና መንግስት ተዋጊዎች ውጊያው የሚካሄድባት ከተማ አቅራቢያ ባሉ ኮረብቶች እንደ ልባቸው ሲዘዋወሩ ከስፍራው በቀጥታ ባቀረበው ዘገባ አሳይተዋል። ከመድፍ ተኩሶች በኋላ አልፎ አልፎ የሆታ ድምፅም ይሰማል። ኢራቅ ውስጥ ደግሞ የዩናይትድ ስቴትስ ማዕከላዊ እዝ ሴንት ኮም እንደገለጠው ሰባት የአየር ጥቃቶች መሬት ውስጥ የሚቀበር ፈንጂ የሚቋቋሙ ተሽከርካሪዎችን ጨምሮ በርካታ የቡድኑን ብረት ለበስ መኪናዎች ኢላማ አድርገው ደብድበዋል። ከባግዳድ በስተምዕራብ ኪርኩክ የሚገኙ በርካታ ተሽከርካሪዎችና ይዞታዎችን እንዳጠቁ ታውቋል። ብሪታንያም ምክር ቤቷ እንደሚጠበቀው ይሁንታ ከሰጠ የአየር ጥቃት ዘመቻዎቹን በቅርቡ ሳትቀላቀል አትቀርም ተብሏል። የዴንማርክ ጠቅላይ ሚኒስትር ሀለ ቶርኒንግ ሽሚት ሀገራቸው በእስልምና መንግስት ቡድን ላይ የተያያዘውን ዩናይትድ ስቴትስ መራሽ ዘመቻ እንደምትቀላቀል አስታውቀዋል። ኢራቅ ውስጥ ለሚካሄደው ጥቃት ሰባት ኤፍ አስራ ስድስት ተዋጊ ጀቶችን እናቀርባለን ብለዋል ጠቅላይ ሚኒስትሩ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ምዕራብ አፍሪካ ውስጥ ሶስት ሺህ የሚሆኑ ሰዎችን የገደለውን የኢቦላ ወረርሽኝን የመሳሰሉትን ባዮሎጂካዊ ስጋቶች ለመዋጋት የበለጠ እንዲዘጋጅ ጥሪ ያቀረቡ ፕሬዚዳንቱ ዛሬ አርብ እዚህ በዋሽንግተን ዲሲ ባስተናገዱት የዓለም አቀፍ የጤናና የደህንነት ጉባኤ ላይ ለተካፈሉ ከአርባ ያልበለጡ ሀገሮችና ድርጅቶች ባለስልጣናት ባሰሙት ንግግር ባዮሎጂካዊ ስጋቶቹን ለመከላከልና ለመከታተል እንዲሁም እርምጃ ለመውሰድ ሲሉ መወሰድ የሚገባውን ስልት አስቀምጠውታል። እንደ ኢቦላ ያሉ ወረርሽኝ ባሉት አደጋዎች የሚሰጠውን ዓለም አቀፍ ምላሽ የሚያሰናክለው የዕቅድና የቅንጅት እጥረት ነው ብለዋል። የዩናይትድ ስቴትስ ዩናይትድ ስቴትስ ሌሎች ሀገሮች ወደፊት ወረርሽኞች ሲነሱ ሰዎችን ከሞት ለማዳን አጣዳፊ ምላሽ ሰጪ ቡድኖችን የመሳሰሉ እንዲያቋቁሙም ትረዳለች ብለዋል ፕሬዚዳንቱ። ጃፓን ምዕራብ አፍሪካ ውስጥ ወረርሽኙን እየተዋጉላት ላሉት የጤና ሰራተኞች አየር የሚያስገቡ አምስት መቶ ሺህ የቫይረሱ መከላከያ አልባሳትን ለመለገስ ቃል መግባቷን ፕሬዝዳንቱ አስታውቀዋል። እንደዚህ አይነቶችን አልባሳት ስሩ እንከፍላችኋለን ሲሉም ፕሬዝዳንቱ ዲዛይነሮችን ቀስቅሰዋል። ትናንት ሐሙስ፣ ፕሬዚዳንት ባራክ ኦባማ በተባበሩት መንግስታት ድርጅት ባደረጉት ንግግር ዓለም ኢቦላን ለመዋጋት ይበልጥኑ ጠንክሮ እንዲነሳ ጥሪ አቅርበዋል። ትናንት ዋና ዋናዎቹ የበለጸጉ ሀገሮች በወረርሽኙ ለተመቱት ሀገሮች የአየርና የባህር መገናኛ መስመሮችን ክፍት ሊያደርጉም ቃል ገብተዋል። የዛምቢያው ፕሬዚደንት ማይክል ሳታ ኒውዮርክ ውስጥ ታመው ሕክምና ተደረገላቸው ተብሎ የወጡትን ዘገባዎች የሀገሪቱ ምክትል ፕሬዚደንት ሐሰት ነው ሲሉ አስተባበሉ። ሚስተር ሳታ በጊዜ ሰሌዳቸው መሰረት በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ረቡለት ንግግር ሳያደርጉ የቀሩ ሲሆን የኒውዮርክ ፖሊሶች ናቸው ፕሬዚደንቱ ታመው ትናንትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሐኪሞች አክመዋቸዋል ሲሉ ለቪኦኤ የተናገሩት ይሁን እንጂ የዛምቢያው ምክትል ፕሬዚደንት ጋይ ስኮት ለሀገራቸው ፓርላማ ባደረጉት ንግግር ፕሬዚደንቱ ሙሉ ጤና ላይ ናቸው፣ አንድም አጣዳፊ ሕክምና አልተደረገላቸውም ሲሉ ማስረዳታቸው ታውቋል። የሰባ ሰባት አመት እድሜ ያላቸው ፕሬዚደንቱ ባለፈው ሰኔ ወር ለህክምና ወደ እስራኤል ከሄዱና ከዚያም ተከትሎ ከህዝብ አይን ከተሰወሩ ወዲህ የጤናቸው ጉዳይ እያነጋገረ ነው። ፕሬዚደንቱ ለሶስት ወራት ሳይታዩ ከርመው ብቅ ያሉት ባለፈው ሳምንት የፓርላማው መክፈቻ ላይ ሲሆን ንግግራቸውን የጀመሩት አልሞትኩም አለሁ በማለት ቀልደው ነበር ተብሏል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሊያደርጉት የነበረውን ንግግር ዛሬ ማምሻውን የውጭ ጉዳይ ሚኒስትራቸው ለጉባኤው በንባብ ያሰማሉ ተብሏል። የዩናይትድ ስቴትስ የአውሮፓ ህብረትና የኢራን ከፍተኛ ዲፕሎማቶች የኢራንን የኒኩሌር መርሃ ግብር በተመለከተ ስምምነት ላይ ለመድረስ የታለመውን ንግግራቸውን ዛሬ አርብ ለሁለተኛ ቀን ቀጥለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ፣ የኢራኑ የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ እና የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካትሪን አሽተን ዛሬ አርብ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሚካሄድበት በኒውዮርክ ስብሰባ አካሂደዋል። ንግግሩ ምን ውጤት አምጥቶ እንደሆነ ለጊዜው ግልጽ አይደለም። በመጨረሻም በኢንዱስትሪ በበለጸጉት ሀገሮች ጥገኝነት የሚጠይቁ ሰዎች ቁጥር በ በሩብ ከፍ ብለዋል ሲል የተባበሩት መንግስታት የስደተኞች ቢሮ አስታወቀ። ለአሀዙ ማደግ ዋናው ምክንያት የኢራቅና የሶሪያ ጦርነቶች ናቸው ተብሏል። ዩኤንኤችሲአር ባወጣው ሪፖርት በዘንድሮ የአውሮፓውያን 2014 ዓ ም 33700 ሰዎች የስደተኝነት መታወቂያ ጠይቀዋል። ያም አምና ከነበረው አሀዝ በ24 ከመቶ የበለጠ ነው ነው ያለው ዩኤንኤችሲአር። አካሄዱ በዚህ ከቀጠለ የአመቱ በኢንዱስትሪ በበለጸጉት ሀገሮች ጥገኝነት ጠያቂ ቁጥር 700 ሺህ እንደሚደርስ ተናግረዋል። ይህም በ20 ዓመታት ውስጥ ከታየ ሁሉ ግዙፉ ይሆናል ሲል ነው ሪፖርቱ ያተተው ከ1990ው የባልካን ጦርነት ወዲህ ከፍተኛ አሀዝ መሆኑን ዩኤንኤችሲአር አክሎ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ22 ና በ25 ሜትር ባንዶች የሚያስተላልፈውን የአርብ ምሽት ዝግጅታችንን ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለተንተና የያዘናቸውን ዜናዎች በድጋሚ እናስተዋውቃችሁ። የመስቀል ደመራ አከባበርን ከአዲስ አበባና ከዚህ ከዋሽንግተን ዲሲ፣ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከኒውዮርክ፣ የደቡብ ሱዳን ተቀናቃኝ ወገኖችን ድርድር ከባህር ዳር በቅርቡ ክስ የተመሰረተባቸው የአምስት መጽሔቶችና የአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገር እንዲመለሱ የኢትዮጵያ መንግስት ያቀረበው ጥሪና የጋዜጠኞችን ምላሽ በስደት ከሚገኙበት ሀገር ይዘን ስናስተናግዳቸው የምናመሸው ቆንጅ ይታየና ሄኖክ ሰማግዜር ነን ከዋሽንግተን ዲሲ በሁለተኛው አጋማሽ ደግሞ የአውሮፓና የአሜሪካ ቪዛ አስገኛለሁ በማለት ጥሪታችንን ወሰደ ያሉ ኢትዮጵያውያን ሮሯቸውን አሰምተዋል እርዳታ ለምኛ ያገኘሁት ገንዘብ ነው ከጎዳና ጀምሮ እስከ ትላልቅ ሰው እስከ ሀብታም እስከ ደሃ ያልሰጠኝ ሰው የለም ያልረዳኝ ሰው የለም ያንን እርዳታ ለማሰባሰብ ሶስት ዓመት ነው የፈጀብኝ ሶስት ዓመት የፈጀብኝን እርዳታ ልመና እሱ ቀምቶኝ ይዞኝ ሄደ ህጋዊ ሆኖ ነው የሚሰራው ሳሚ ይልካል እያለ ስለሚለኝ እኔ ማምኜ ህጋዊ ነው ብዬ በህጋዊ መንገድ ለመሄድ ነበረ 35 ብር የከፈልኩት። ያው አረብ ሀገር ለፍቼ ሶስት ዓመት ነው ብሩን ያመጣሁት እሱ ነው የተወሰደብኝ። በሁለተኛው አጋማሽ ይቀርባሉ። መልካም የደመራ በዓል አድማጮቻችን። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። አሁን የዕለቱ አብይ ርዕስ በባህር ዳር እየተደራደሩ የሚገኙት የደቡብ ሱዳን ወገኖች የሽግግር መንግስት መዋቅርና የስልጣን ክፍፍል ላይ መነጋገር ጀምረዋል። ባለፈው ወር መጀመሪያ በምስራቅ አፍሪካ ሀገሮች ማህበር ኢጋድ የቀረበውን የሽግግር መንግስት መዋቅር እንደ ድርድር መነሻ የተቀበሉት የተባለውን ያስተባበሉት ተቃዋሚዎቹ እየተነጋገርን ያለነው በሌላ ሰነድ ላይ ነው ብለዋል። በዚህ ሰነድ መሰረት ጠቅላይ ሚኒስትሩ የመንግስት ፕሬዚዳንቱ ደግሞ የሀገር መሪ እንዲሆኑ እንደሚፈልጉም ተቃዋሚዎቹ አስረድተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ለመጀመሪያ ጊዜ በሚባል ሁኔታ ወደ ዋናው ጉዳይ የገባው የደቡብ ሱዳን የሰላም ድርድር ወሳኝ በሚባሉ ነጥቦች ላይ አተኩሮ ቀጥሏል። የሽግግር መንግስት መዋቅርና የስልጣን ድልድል የአሁኑ ድርድር ትኩረት መሆኑን የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ከባህር ዳር በስልክ ገልጸዋል እየተደራደርን ነው ያለነው ግን የኢጋድ መሪዎች ባለፈው ወር መጨረሻ ባጸደቁት የሽግግር መንግስት ሰነድ ላይ አይደለም ብለዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አደራዳሪዎች ሰሞኑን ባወጡት መግለጫ ተቃዋሚዎቹም ሆኑ መንግስት ይህንን ሰነድ መቀበላቸውን ገልጸዋል። ሰነዱ የአሁኑ ፕሬዝዳንት ሳልቫኪር የሽግግር መንግስቱን እንዲመሩ ይፈቅዳል። ተቃዋሚዎቹ የሚያቀርቡትን ጠቅላይ ሚኒስትርም መቀበልና አለመቀበል እንደሚችሉ ይጠቁማል። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ለዚህ ሰነድ እውቅና እንደማይሰጡ ተናግረዋል። እኔን ለድርድሩ የሚመራኝ ሰነድ እንደ አውሮፓ አቆጣጠር ግንቦት ዘጠኝ በሁለቱም መሪዎች ማለትም በሳልቫኪርና በሪያቅ ማቻር የተፈረመው እንደዚሁም በተለያዩ ኮሚቴዎች ድርድር የተደረገበት ነው። እኔን የሚመሩኝ ሰነዶች እነዚህ ናቸው። በኢጋድ መሪዎች የጸደቀው ሰነድ የኔ አይደለም፣ ይልቁን አሉ ጋይ እኛ ተቃዋሚዎቹና በድርድሩ እየተሳተፉ ያሉት ሌሎች ወገኖች የተቀበሉት ሌላ ሰነድ አለ። እርሳቸው አክለው እንዳሉት በሽግግር ወቅት የሚኖረው ፕሬዝዳንት የሀገር መሪ፣ ጠቅላይ ሚኒስትሩ ደግሞ የመንግስት መሪ እንዲሆን ሰነዱ ይጠይቃል። የደቡብ ሱዳን ተደራዳሪዎች በ45 ቀናት ውስጥ የሽግግር መንግስት እንዲመሰርቱ የአካባቢው መሪዎች ቀነ ገደብ አስቀምጠዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በትናንትናው እለት የደቡብ ሱዳንን ጉዳይ አስመልክቶ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን ሁሉን አቀፍ የስልጣን መጋራት ስምምነት በማድረግ ሁለቱ የደቡብ ሱዳን ተቀናቃኝ ወገኖች በሀገሪቱ የተንሰራፋውን አለመረጋጋት እንዲያስቆሙ ጠይቀዋል። እጅግ የበዛ ስቃይና መከራ ያስከተለውን ቁስል ስትቆሰቁሱ ሰንብታችኋል። አሁን ሳያመረቅዝ አድኑት። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ናቸው። ደቡብ ሱዳን ላለፉት ዘጠኝ ወራት በእርስ በርስ ጦርነት ስትታመስ ነው የሰነበተችው። በተባበሩት መንግስታት ድርጅት በተጠናቀረ መረጃ መሰረት እስካሁን በአስር ሺህ የሚቆጠሩ ሰዎች ሲገደሉ፣ ወደ ሁለት ሚሊዮን የሚጠጉ ከቤት ንብረታቸው ተፈናቅለዋል። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግሥት ጥሪ ማቅረቡን በትናንትናው ዕለት ዘግበናል። የመንግሥት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ብላታ ደበላ ለቪኦኤ ክሱ ጋዜጠኞቹን አይመለከትም ማለታቸውን ትናንት ዘግበናል። ሁለት ከሀገር ውጭ ያሉ የመጽሔት ባለቤትና አዘጋጆችን አነጋግረንም ነበር። መግለጫውን የሰጡት ሚኒስትር ደኤታ ግን የሰጡት ገለጻ ጋዜጠኞችን እንጂ አዘጋጆችን ስለማይመለከት መረጃው የተዛባ ነው ብለዋል። ዘጋቢያችን እስክንድር ፍሬው ጋዜጠኞችን በጉዳዩ ላይ አነጋግሯል። የፍትህ ሚኒስቴር በአምስት መጽሔቶችና በአንድ ጋዜጣ ላይ የመሰረተውን ክስ ተከትሎ ከሀገር የወጡ ጋዜጠኞች ክሱ የማይመለከታቸው በመሆኑ ወደ ሀገር መመለስ እንደሚችሉ የኢትዮጵያ መንግስት ማስታወቁ ይታወሳል። በእውነት የወጡት በዚህ ክስ ምክንያት ከ የማይመለከታቸው መመለስ ይችላሉ ሲሉ ነው የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ደበላ ትናንት የተናገሩ የመንግስት አስተያየቶች የሰጡ የሁለት የመጽሔት አሳታሚዎች አስተያየትም በትናንትና ሁለት ተላልፏል። የሚኒስትር ዴታው የአቶ እውነቱ ብላታ ቃለምልልስ ግን ጋዜጠኞቹን እንጂ አሳታሚዎቹን የሚመለከት አልነበረም እና አቶ እውነቱ እንዲስተካከል ጠይቀዋል። ይህንኑ መነሻ በማድረግ በተጠቀሱት መጽሔቶችና ጋዜጣ ላይ ሰሩ ከነበሩ ጋዜጠኞች ሁለቱን አነጋግረናል። የተቀሩትን በመወከል ባይሆንም የግል አሳባቸውን አካትለውናል። መስመር ላይ ይገኛሉ። ባሳዝ ነው ወንድም እንደምን አመሸ? ደህና እግዚአብሔር ይመስገን። ከነዚህ ከተጠቀሱ ላይ በምን ሀላፊነት ስራ እንደነበር መጀመሪያ አስተዋውቀን። እኔ በአብዛኞቹ ጋዜጦች ላይ እና መጽሄቶች ላይ ዲዛይነር ሆኜ ሰርቻለሁ። ከዛ በተረፈ ደግሞ በቆንጆና በጃኖ መጽሄት ላይ ደግሞ በጋዜጠኝነት ሰራለሁ። ከሀገር ከመውጣት በፊት ሰራበት የነበረው መጽሄት ምንድን ነው? ባሳዝ ነው ጃኖ ቆንጆ እንግዲህ ባሳዝነው በትናንትናው እለት ምናልባትም ተከታትለህ ከሆነ የኮሚኒኬሽን ጉዳዮች ሚኒስትር ዴኤታ እነ በተጠቀሱት መ ላይ ይሰሩ የነበሩ ጋዜጠኞች ክሱ አይመለከታቸውም፣ የተከሰሱት ተቋማቱ ናቸው እና መመለስ ይችላሉ የሚል አስተያየት፣ ምንድን ነው የአንተ ምላሽ በዚህ ላይ ባሳዝነው? ኢህአዲግ ባለስልጣናት በአብዛኛው የሚሰጡት ሀሳብ የተገጫጨ ነው ስትመለከተው። ምክንያቱም ምንድን ነው አሁን እንኳን ትላንትና እንኳን የሰጡት የቃል ኪዳንና የማራኪ መጽሔት ነው ከአምስቱ መጽሔቶች ውጪ ናቸው። ግን ምንድን ነው አይተኸው ከሆነ በዶኪመንታሪ ላይ ከፍተኛ የማስፈራራት ዘመቻ አድርገው ነበረ። ከዛ በተረፈ ደግሞ በቤትና እንዲሁም እያንዳንዳቸውን በግል በደህንነቶች በማስፈራራት ሌሎችንም ስራዎች ሲሰሩ ቆይተዋል። ይሄንን አድርገው ሲያበቁ አሁን እንደገና ደግሞ ተመልሰው ኑ ግቡ ማለት ምን ማለት እንደሆነ ለእኔ አይገባኝም። ከዛ በተረፈ ደግሞ ስትመለከተው ሀገር ውስጥ እራሱ ገብታችሁ ተመልሳችሁ ስሩ የሚሉት ለማተሚያ ቤቶች በጠቅላላ በት ነው። መጽሔቶቻችንም እንዳናሳትም ከፍተኛ የሆነ ማስፈራራት አድርገውባቸዋል ማተሚያ ቤቶች ላይ። ይህንንም መረጃ እያንዳንዱ ማተሚያ ቤት ላይ ዞረ ማግኘት ትችላለህ። ከልክለዋቸዋል። ምንም አይነት መጽሔት አታትሙም ብለዋቸዋል። ስለዚህ ምን ምን አይነት ሀሳብ ይዘው እንደሚንቀሳቀሱ እኔ በበኩሌ ግልጽ አልሆነልኝም። የሚኒስቴሩ ሀሳብ ባሳዘነው ወንድም እንግዲህ በተለያዩ የግል መጽሔቶች በኋላም በጃሮ መጽሔት ላይ በጋዜጠኝነት ይሰራ የነበረ አመሰግናለሁ ስለ ጊዜ መልካም ሞላ አባላለሁ የቆንጆ መጽሄት ዋና አዘጋጅ ነበርኩኝ። መልካም እንግዲህ ምንድን አንቺ ምላሽ በዚህ ላይ? ንግግራቸውን ሰምቼው ነበር። በጣም ይገርማል። ማለት ምን ማለት ነው? ተመለሰው አይመለከታቸውም ማለት ይሄ ጋዜጠኞችንና አሳታሚዎችን የመለያዝ ስራ ከሆነ በዚህ መልኩ የሚሳካ አይመስለኝም። ምክንያቱም የትኛው አሳታሚ ነው ጋዜጠኛ ያልሆነ የሚለው ጥያቄ አንደኛው ነው። ሁሉም የአዲስ ጉዳይም ሆነ የጃኗ አስናቀ ጋዜጠኛ ነው። የሎሚ መጽሄት ብዛው ጋዜጠኛ ነው። የአፍሮ ታይምስ ረዥም ቶማስ ረዥም ጊዜ በጋዜጠኝነት ሙያ ሳለፉ ናቸው። ይህ ጋዜጠኛና አሳታሚ ከፋፍሎ ማየት ተገቢ አይደለም፣ በመጀመሪያ ማለት ነው። ሁለተኛ ነገር የአልተከሰሱትን አይመለከትም ማለት ነው። በኢትዮጵያ ሕግ መሰረት እኮ አንድ መጽሄት ወይም ጋዜጣ ሲከሰስ የመጀመሪያ ተጠያቂ ዋና አዘጋጁ ነበር። አሁን ወደ አሳታሚዎች መጡ እንጂ ማለት ነው። እና መጽሄቱ ከተጠየቀ ለምንድን ነው ሌሎች ጋዜጠኞች የማይጠይቁበት ምክንያት? ሌላ አሁን አደለም የጀመሩት ከሳሳት የመጀመሪያ የቶይስ ድርጅት ጥናት ብለው ያቀረቡት ጀምሮ ከዛ ጀምሮ የማዋከብ ስራ ነው እየሰሩ የነበሩት ዛሬ በድንገት አይደለም ተነሳ ነው የወጣ ነው። ሰባት መጽሔቶችን ያኔን ከሰው ነበረ መክሰሰ ጥፋተኛ ናቸው በሚል የመለሱን ራዕይ በማጣጣል በምናምን በሚል ጥናት ብለው እኛን የወንጀላ ነገር አቅርበውብን ነበር። ከዛ ጀምሮ ቀጥሎ ሬዲዮ ፋና ላይ ከየካቲት ሀያ ሶስት ጀምሮ ለአስራ ሁለት ነው ለአስራ ሶስት ሳምንታት ተከታታይ ወቀሳ ነው የሰሩብን ሳምንታዊ ማለት ነው። ቀጥሎ ዶክመንታሪ ፊልም ነው ያቀረቡብን። እንደዚህ በተከታታይ በዶክመንታሪ ፊልም በና በራሳቸው በመገናኛ ብዙኃን የማስፈራሪያ የውቀሳ ነገር እያደረጉ ስናንሰጣለን ይመለስ የሚለው ነገር ለእኔ አስቂኝ ነው። ሌላው አምስቱ መጽሔት እና አንድ ጋዜጣ ላይ ስቃ መሰረቱ በኋላ መግለጫው መጨረሻ ላይ ምንድን ነው የሚለው ይህ እርምጃ በሌሎችም ላይ እየታየ ይቀጥላል ነው የሚለው ለየትኛው ምኑ ነው? ለእኛ ዋስናችን አንዴ የተከሰሰ የተሰደደ ጋዜጠኛ የለም ይላሉ። ቀጥለው ምን አይነት ነገር ነው? እርስ በርሳቸውም እኮ የሚስማማ ነገር አልተናገሩም። እና እኔ በኢህአዴግ ስርአት ባለስልጣናት ከሚናገሩት ነገር ተነስቼ ምንም አይነት እርምጃ መውሰድ ቀልድ ነው። መጀመሪያ እኮ ተዋክበን ከሀገራችን በስራ ሳንወድ በግድ እንድንወጣ ካደረጉ በኋላ ተመለሱ? ምን አይነት ቀልድ ነው? ሁላችንም ህይወታችንን በትነን የመጣ ነው። መልካም ጋዜጠኛ ያልሆነ አሳታሚ የለም ብለሻል። አንቺ አሳታሚ ነበርሽ ብትበሪ ነው። እኔ አሳታሚ አልነበርኩኝም ጋዜጠኛ ነበርኩ። ነገር ግን ኢትዮጵያ ውስጥ ካሉ ሁሉም ሁሉም አሳታሚዎች ጋዜጠኞች ናቸው። ረዥም አመት ከአስራ ሁለት ከአስራ ሶስት አመት እስከ አስራ ስምንት አመት በላይ በኢትዮጵያ ነጻፖ ሲ ነበር ማቸው ብዙ ጋዜጠኛ እንደዛ ነው። ጋዜጠኞችን ስራ ረዥም ጊዜ ይሠራል። ከዛ በኋላ ራሱን ችሎ ወደ አሳታሚ ይሄዳል እንጂ ኢትዮጵያ ውስጥ አሳታሚ ብሎ ጋዜጠኛ ያልሆነ የለም። ሁሉም ጋዜጠኞች ናቸው። አሳታሚዎች ያሳተማሉ፣ ብዛ ውስጥም ይሰራሉ። የተኛውን ጋዜጠኛ ኢቨን ጋዜጠኞችና አንድ ጋዜጣ ውስጥ አውቃቸዋለሁ፣ ሁሉንም ሁሉም ጋዜጠኞች ናቸው። ምን ማለት ነው ጋዜጠኛ? እኛ ሳታ ከሰናል እንጂ ጋዜጠኛን አልከሰትንም። ምን አይነት ቀልድ ነው? ሁላችንም እኮ እንተዋወቃለን አይደል እንዴ? ለምንድን ነው የሚሸዋወደው? መልካም፣ በጣም አመሰግናለሁ። ሁለት ስለጊዜሽ በአሜሪካ ድምጽ ቴራ ማለ በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ።